በጎ አድራጎትና ሲቪክ ማኅበራት አዋጅ ለሥራቸው እንቅፋት ሆኖ መቆየቱን የገለጹ የሰብአዊ መብቶች ተሟጋች ድርጅቶች ተወካዮች አዋጁን ለማሻሻል በተያዘው ጥረት ላይ ተስፋቸውን ጥለዋል። በሀገሪቱ እየታዩ ያሉ ለውጦችም ሥራቸውን የሚያግዙ መሆናቸውን እየተናገሩ ነው። በሰብአዊ መብቶች ላይ የሚሰሩ አምስት ድርጅቶች የኢትዮጵያ የመብት ድርጅት ኅብረት የተሰኘውን የጋራ ስብስብ ይፋ አድርገዋል። እስክንድር ፍሬው ተጨማሪ አለው ከአዲስ አበባ። አወዛጋቢው የ1997 ምርጫ የተወው ጠባሳ ዓመታትን የተሻገረ ከዚያ በኋላ በነበሩት የገዢው ፓርቲ ተግባራት ላይም የተንጸባረቀ መሆኑን ተንታኞች፣ ፖለቲከኞችና የገዢው ፓርቲ ተቺዎች ይገልጻሉ። ሚሊዮኖች ተሰልፈው የመረጡበት ዓለም ትኩረቱን የሰጠው ነጭ ጥቁሩ እዚህ ከትሞ የታዘበው ያ ምርጫ ተከትለው ለመጡ ተግባራት መነሻ እንደሆነም ያምናሉ። ከነዚህ ተግባራት መካከልም ምርጫውን ተከትለው የወጡ ሕጎች አዋጆችና መመሪያዎችን ይጠቅሳሉ። ኢህአዴግ እነዚያን አዋጆች ያወጣው የተፎካከሩትን ለማስቆም፣ የተቃወሙትን ለመቅጣት ከእኔ ተቃራኒ በሆነ አቅጣጫ ቆመዋል ያላቸውንም ለመበቀል እንደሆነም በተለይ ተቃዋሚዎች በተደጋጋሚ ሲገልጹ ቆይተዋል። በርካታ የፖለቲካ ተንታኞች እንደሚያምኑት በተደጋጋሚ እንደገለጹት እንደ ጻፉትም ምርጫውን ተከትለው በነበሩት ዓመታት መብቶች ተገድበዋል። ገዢ ፓርቲ ኢህአዴግ ይህንን ያደረገው ተቃዋሚ ፓርቲዎችና የሰብአዊ መብት ተቋማት አፋኝ ሲሉ የሚጠሯቸውን እነዚያን አዋጆች በማውጣት ጭምር እንደሆነም የተንታኞቹ እምነት ነው። ከእነዚህ አንዱ የሆነው የበጎ አድራጎት ድርጅቶችና ማህበራት አዋጅ ለምሳሌ በሰብአዊ መብት ላይ የሚሰሩ ድርጅቶችን ሙሉ በሙሉ ሊባል በሚችል ሁኔታ አስቁሟል። የሰብአዊ መብቶች ጉባኤ ሰመጉ ለምሳሌ በዚህ አዋጅ ምክንያት 80 ከመቶ አቅሙን አጥቷል። ተጠባባቂ ዳይሬክተሩ አቶ ቢኒያም አባተ ይህንኑን የሚያብራሩት ባለፉት አስርተ ዓመታት የሰብዓዊ መብት ተከራካሪ ድርጅቶች ሚናቸው እጅግ በጣም ተመቶ ዝቅተኛ ደረጃ ላይ የሚገኙ የነበሩ ነው። ከአዋጁ መውጣት በፊት ከመቶ በላይ መብት ላይ የሚሰሩ ድርጅቶች ነበሩ፣ አሁን አምስት የማይሞሉ ናቸው። ስለዚህ ይሄ ያለው የድርጅቶቹ ቁጥር ማነስ ራሱ በተግባራቸው ላይ የራሱ የሆነ አስተዋጽኦ ያሳርፋል። ከዛ ወደ ሰመጉ ስንመጣ ሰመጉ ከአዋጁ መውጣት በፊት 13 አካባቢ ቢሮዎች በተለያዩ የሀገሪቱ ክልሎች የነበሩት ትልቅ ድርጅት ነው። አዋጁ ከወጣ በኋላ ግን እነዛን ቢሮዎች ለመዝጋት ተገዷል። 80 ፐርሰንት አቅሙን አጥሷል። ሰራተኞችን ቀንሷል። ይህ ስንት ቢሮዎች ተዘግተው ስንት ቀሩት? በወቅቱ ከአዋጁ በኋላ ከ13 ነበሩ፣ ከአዋጁ በፊት ነገር ግን የአዋጁ መውጣት በኋላ የነበረው ሶስት ቢሮዎች ብቻ ነበሩ። ሌሎቹን አስሮቹን ዘግተናል። 80 ፐርሰንት በላይ ሰራተኞቻችንን ለማሰናበት ተገደናል። የተለያዩ አይነት ጫናዎች፣ ቢሮክራሲዎች የሚያመጡትን ጫናዎች ሰመጉን ለጥቂት አመታት በነበረበት የስራ ብቃት እንዳይቀጥል አድርጎታል። ከአራት መቶ በላይ መንግስታዊ ያልሆኑ ድርጅቶችን በአባልነት ያቀፈው የክርስቲያን የበጎ አድራጎት ድርጅቶችና ማህበራት ህብረት የአርዴ ዳይሬክተር ዶክተር መሸሻሸዋ አረጋ እንዳሉትም አዋጁ አባሎቻቸው በመብት ላይ እንዳይሰሩ እንቅፋት ሆኗል። አባል ድርጅቶቹ በመብት ጉዳዮች ላይ እንዳያተኩሩ የልማት ስራና የመብት ስራዎችን አዳብለው አመጋግበው እንዳይሰሩ ከፍተኛ እንቅፋት ፈጥሮባቸዋል። ከአባላት ስብጥሮቻችን አንጻር ስንመለከት ደግሞ ሲሲአርዴ ቀድሞ ሁሉንም ማለትም ሀገር በቀሎቹንም እንዲሁም ኢንተርናሽናል ድርጅቶቹን ይዞ ሲሰራ ነበረ። በአሁኑ ሰዓት ግን በተጣለ ገደብ ምክንያት ከአገር በቀሎች ውስጥ ከ10 ፐርሰንት በላይ የሚሆነውን ከሀገራቸው የሚያመነጩትን ተለምዶ አገር በቀል ድርጅቶች የሚባሉት በእኛ ውስጥ እንዳይታቀፉ ክልከላ ተደርጓል እንግዲህ ይህ አዋጅ በጣም ከፍተኛ ተቃውሞ ሲቀርብበት የቆየ አዋጅ ነው ገና ከጅምሩ ጀምሮ በራሳቸው በበጎ አድራጎትና ማህበራት በተለያዩ አለም አቀፍ ድርጅቶች በሰብአዊ መብት ተቋማት ለምን አወጣው የኢትዮጵያ መንግስት ያንን አዋጅ በእርስዎ እምነት ይሄን ያህል ጊዜ መቆየት ነበረበት ወይ? በዚህ እየተተገበረ መንግስት አዋጁን ያወጣበትን መንገድ መመለስ ያለበት ራሱ መንግስት ነው። ነገር ግን በአዋጁ መቅድም ላይ የተቀመጡ በዛሬው ውይይታችን ላይ የአጥኚ ቡድን መነሻ አድርጎ ያቀረባቸው ነገሮች አሉ። አንደኛ ዜጎች ተደራይተው መብታቸውን ኤክሰርሳይስ እንዲያደርጉ ለማስቻል ነው። ሁለተኛ የመንግስት ያልሆኑ ድርጅቶች በልማት ውስጥ በማህበራዊ ትራንስፎርሜሽን ውስጥ ያላቸው ተሳትፎ ከፍ እንዲል ለማድረግ ያንንም ለማጠናከር እንግዲህ ዲክሌርድ የተደረጉት በይፋ የሚታወቁ ምክንያቶች እነዚህ ናቸው። ከዛ ውጭ እንግዲህ ፖለቲካ ምክንያቶች ሊኖራቸው ይችላል። ያንን እንግዲህ መንግስት ነው ከኔ የበለጠ ለመናገር የሚችለው። አዋጁ በወጣበት ወቅት የፓርላማ አባል ነበርኩ የሚሉት ታዋቂው የህግ ባለሙያ አቶ ወንድሙ ኢብሳግን የበጎ አድራጎት ድርጅቶችና ማህበራት እንደዚሁም የጸረ ሽብር አዋጅ የወጡበት ምክንያት ግልጽ ነው ይላሉ። ያው እንደሚታወቀው የጸረ ሽብር አዋጅና የበጎ አድራጎት ድርጅት አዋጆች ከዛሬ አስር ዓመት በፊት በሚጠነሰሱበት ጊዜ ከ1997 ዓ.ም የምርጫ ውጤት በኋላ ነው። ምን ማለት ነው? አንደኛ እዚህ አዋጆች ስጠነሰሱ ስታሰቡ ችግር ለመፍታት ችግር ለመፍታት ህዝብን ለማስተባበር አገርን ወደፊት ለመውሰድ ሳይሆን፣ ገዢው ቡድን ገዢው ፓርቲ ስልጣን ላለማጣት ህዝቡ ተደራጅቶ ከስልጣን እንዳይወርደው በተንኮል ተጠንስሶ በተንኮል የወጣ ነው። ይህም በመሆኑ አጋጣሚ ምክር ቤት ፓርላማ ውስጥ ነበርኩና፣ ህዝቦች በሙሉ ሲጮሁበት ሁለቱም አዋጆች አገር ለማጥፋት፣ ዜጎቹን ለመጉዳት፣ የህግ በላይነትን ለመደምሰስ ለማጥፋት ሰብአዊነትን መተባበርን ለማጥፋት ከጥቂት ከዛ ከገዢ ፓርቲ በቀር ሌሎ ዜጎችን በሙሉ ከህግ በላይነት ከሰብአዊነት ከመረዳዳት ያስወገደ በመሆኑ ስጮህበት የነበረው ነው። በሌላ በኩል ደግሞ ህግ ሲወጣ ነባሩን ችግር ለመፍታት የቆየውን ችግር ፈትሾ ለመፍታት አሁን ያለውን ሁኔታ በደንብ ተረድቶ ቀጣውን ረጅም ጊዜ እንዲያስገድ ነው። ይሄ ህግ ግን ሲወጣ አገርን ለመገደም ነው። ህግ በላይነትን ለማጥፋት ነው። ህገ መንግስትን በተጻረረ በመሆኑ መጸት ህጎች ሲወጡ ጁርስ ፕሩደንስ የሚባል ህግ ብስና አንድ ዝም ብሎ ከከበደ ገመዳን ለመጉዳት ለመጥቀም አይወጣም። እነዚህ ህጎች ግን ሲወጡ ፐርፐዝሊ በኢትዮጵያ ውስጥ የህግ በላይነትን ለማጥፋት በኢትዮጵያ ውስጥ ሰብአዊ፣ ዲሞክራሲያዊ መብቶችን የሚያስከብሩ ሀይሎችን በማጥፋት እንደኔ ማሰብ፣ እንደኔ መናገር፣ እንደኔ መስራት ከዚህ ውጭ የሰው ትንፋሽ፣ የሰው አስተሳሰብ ለማጥፋት በመሆኑ ድም እንዳልኩት ሁለቱ አዋጆች በጎ አድራጎት ድርጅቶች ሚሊዮኖቹ ወደ ድህነት ከተዋል። ሚሊዮኖች አሁን የቄሮ ፋኖ ዘርማ የመሳሰሉ ነገር በሙሉ እኮ ስራ በማጣት ብቻ ሰውን ማትም በ መገደብ የጽብር ህግ ደግሞ የጸረ ሽብር ህግ የሚባለው የቀይ ሽብር ህግ አካል ወይም ቀጣይ ነው የተጀመረው ፈጣን የለውጥ ሂደት አጋዥ በሆኑ አዋጆች መመሪያዎችና ተቋማት እንደሚታገዝ የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ሲገልጽ ቆይተዋል። በዚህም መሰረት የህዝብ ሮሮ የሚሰማባቸውን የበጎ አድራጎትና ማህበራት የጸረ ሽብርና ሌሎች አዋጆችን መመርመር ጀምሯል። የህግና የፍትህ ስርዓት ማሻሻያ ምክር ቤት በሚል መንግስትን እንዲያማክርና የማሻሻያ ሀሳብ እንዲያቀርብ በፌዴራል ጠቅላይ ዋና አቃቢ ህግ የተቋቋመው ምክር ቤትም በሳምንቱ መጨረሻ የመጀመሪያ ሪፖርቱን አቅርቧል። ምክር ቤቱ በስሩ ንዑስ ኮሚቴዎች ያሉት ሲሆን ከነዚህ ሁለቱ ማለትም የበጎ አድራጎት ድርጅቶችና ማህበራት ኮሚቴ፣ እንደዚሁም የጸረ ሽብር አዋጅ ኮሚቴዎች ናቸው። በሳምንቱ መጨረሻ የመጀመሪያ ምልከታና ምክር ሀሳብ ሪፖርት ያቀረቡት የበጎ አድራጎት ድርጅቶችና ማህበራት የህግ ማዕቀፍ ምልከታና ምክር ሀሳብ በሚል ርዕስ የጥናት ቡድኑን ሀሳብ ያቀረቡት የኮሚቴው ሰብሳቢ አቶ ደበበ ኃይለ ገብርኤል ናቸው። የቀረበው ጽሁፍ ወደ ሌላ ረቂቅ አዋጅ የሚወስድ መንደርደሪያ እንደሆነ ለአሜሪካ ድምጽ አብራርተዋል። አመላካች ነው፣ ረቂቁ ሊይዛቸው የሚገቡ ነገሮችን አሁን የሚመጣው ህግ ምን ምን ነገሮችን ይይዛል የሚለውን ያንን ለማለት ነው። ዋና ዋና የሚባሉ ነገሮችን ለማሳየት ና በውይይት ለማዳበር ነው። ሙሉ በሙሉ ነው የሚተካው አዋጁ ወይስ ይሻሻላል? ምንድን ነው? በእናንተ እስካሁን የደረሳችሁበት? አዋጁ ሙሉ ለሙሉ ነው የሚተካው። ምክንያቱም እንግዲህ አሜንድመንት ወይም ደግሞ ማሻሻያ የተወሰኑ አንቀጾች ብቻ ሲሆኑ ነው። ችግሩ ይሄ ግን መዋቅራዊ የሆነ ችግር ያለበት አዋጅ ነው። አንድ ቦታ ጋር ብቻ ተስተካክሎ የሚቆም አይደለም። ስለዚህ አዋጁ ሙሉ ለሙሉ ነው የሚስተካከለው። የምክር ቤቱን አቋም ነው እየነገሩኝ ያሉት የመንግስትም ይሄን አቅጣጫ ነው የተከተለ ያለው። ይህ እንግዲህ የምክር ቤቱ ነው። እኛ የማማከር ነው። ይህንን ለመንግስት እናቀርባለን። መለወጥ አለበት ነው የምንለው። የተሰጠንም የስራ መመሪያ ለሀገር ይበጃል፣ በተለይም ደግሞ ግልጽና ዲሞክራሲያዊ የሆነ ማህበረሰብ ለመፍጠር ያስችላል ችላል በህገ መንግስቱ ላይ የተረጋገጡ ሰብአዊ መብቶችን ለማስጠበቅ ይረዳል የሚባል መስፈርትን ያሟላ በተለይ ዓለም አቀፍ መስፈርቶችን ያሟላ ህግ እንዲሆን ነው የሚታሰበው። ስለዚህ በዛ መሰረት ነው እየሰራ ነው ያለነው። በጣም አሳሪ ነበር የሚሉ አባባሎች ተጠቀማቸዋል። ቅድም ስታቀርቡ ጽሁፉን እና ምንድን ነው በዋነኛነት አሳሬ የትኛዎቹ የአዋጁ ክፍሎች ናቸው የበለጠ አሳሪ ያደረጉት ድርጅቶችንም ያቀጨጭ? አንደኛው የገንዘብ ምንጭን መሰረት በማድረግ በዚህ ስራ ላይ መሳተፍ ትችላላችሁ፣ አትችሉም የሚል ክልከላ አለው። የእኛ ህገ መንግስት አንቀጽ 31 ላይ በግልጽ ተቀመጠው ማንኛውም ሰው ለማንኛውም ህጋዊ አላማ የመደራጀት መብት አለው። ህጋዊ አላማ አሁን ግን ይሄ አዋጅ የሚያደርገው ምንድነው፣ ከውጭ ገንዘብ ከተቀበልክ ለምሳሌ በሰብአዊ መብት ስራዎች ላይ በፆታ እኩልነት፣ በፍትህ ስርዓት ማሻሻያ፣ በአካል ጉዳተኞች፣ በግጭት አፈታት ስራዎች ላይ መሳተፍ አትችሉም ይላል። ከአስር ከመቶ በላይ ከተቀበሉ ከአስር በመቶ ከውጭ ከተቀበሉ። ይሄ እንግዲህ ምንድነው ተጨባጭ ሁኔታ የታወቀ ነው። በአንድ በኩል ለምሳሌ ዘጠና በመቶ የሚሆነውን ከሀገር ውስጥ አሰባስቡ ይላል። ነገር ግን እንደገና ደግሞ መመሪያ ወጥቶ በመመሪያ ይሄ ተገድቦ ቁ ይችላሉ ብሏል። ከሀገር ውስጥ ማሰባሰብ አይችሉ። የተለያዩ ገደቦች አሉ የተቀመጡ። ለምሳሌ ከሀገር ውስጥ ገንዘብ ለማሰባሰብ አንዱ በግልጽ የሚለው ምንድነው፣ አማራጭ ካጣ ይላል አንደኛው እንት ሲጀምር። ሁለተኛው ነገር ደግሞ ምንድነው፣ የምሰማሩበት የስራ መስክ ከአላማችሁ ጋር ተመሳሳይ የሆነ ይላል። ለምሳሌ ሰብአዊ መብት ላይ የሚሰራ ድርጅት ምን አይነት የገቢ ማስገኛ ስራ ውስጥ መሳተፍ ይችላል? ምንም ሊነግድ እና ትርፍ ሊያገኝበት የሚችል የስራ መስክ አይኖረውም። ስለዚህ ከሀገር ውስጥ እንደሚቻል ያስቀምጣል። ከውጪ መውሰድ አትችሉም ይላል። ነገር ግን ሀገር ውስጥ ነው መልሶ ይገድበዋል። በተዘዋዋሪ ያለ ያለው በቃ መስራት አትችሉም ነው የሚለው። ስለዚህ አንዱ ይሄ ነው ትልቁ እንትን። ሁለተኛው ፍትህ የማግኘት መብት ነው። ፍትህ ማግኘት ከውጭ ገንዘብ ከተቀበልክ ፍትህ ማግኘት መብት የለህም። አንዱ ይሄ ነው። እንደውም ኢትዮጵያውያኖችን እራሳቸው ከውጭ ገንዘብ በመቀበላቸው ብቻ ኢትዮጵያዊ መባላቸው ቀርቶ የኢትዮጵያ ነዋሪዎች በሚል ያስቀምጣቸዋል። የኢትዮጵያ ነዋሪ ማለት እንግዲህ በህግ ቋንቋ የውጭ ዜግነት ያለው ሰው ሆኖ በኢትዮጵያ ውስጥ 180 ቀና ከዛ በላይ በእኛ ፍትሐብሔር ህግ መሰረት ማለት ነው የተቀመጠ ማለት ነው እንጂ ኢትዮጵያዊ አይደለም። እና ኢቭን ከውጭ ገንዘብ በመቀበላቸው ኢትዮጵያዊ ዜግነታቸውንም ይነፍጋል። እና በርካታ ገዳቢ አንቀጾች በውስጡ አሉት። በጥልቀት እንዲጠኑና ምክረ ሀሳብ እንዲቀርብባቸው በመንግስት የተለዩት አዋጆች የበጎ አድራጎትና የጸረ ሽብርን ጨምሮ አምስት መሆናቸውን አቶ ደበባ አስረድተዋል። በመቀጠልም ከህዝቡ ጋር ውይይት እንደሚደረግና ፓርላማው ከክረምት ረፍት ሲመለስ የማሻሻያ ህጎች ወይም አዳዲስ ህጎች ሊወጡ እንደሚችሉም አመልክተዋል። የጸረ ሽብር ሕጉን አስመልክቶ የቀረበውን ምክረ ሀሳብና የተደረገውን ውይይት በቀጣይ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።